የሀገር ጉዳይ በሚል ርዕስ በራዲዮ መጽሔት እየተሰናዳ በሚቀርበው ልዩ ተከታታይ ፕሮግራም የተጀመረ ውይይት ነው። የውይይቱ ተሳታፊዎች በኢትዮጵያ ጉዳዮች ላይ ትኩረት በማድረግ የሚጽፉ የሚታዩና የሚሰሙ ዜናዎችና ዘገባዎች የሚቀርቡባቸው አራት መደበኛና ና የአካባቢ መገናኛ ብዙሃን መድረኮች አዘጋጆችና ባለቤቶች ናቸው። የኢትዮ ሚዲያ ዋና አዘጋጅ አብርሃ በላይ የኢሳት ራዲዮና ቴሌቪዥን አዘጋጁ ሲሳይ አጌና የአዲስ አበባው ሆርን አፌርስ የተሰኘው የኢንተርኔት መጽሔት አዘጋጅ ዳንኤል ብርሃኔና እንዲሁም በዋሽንግተን ዲሲና አካባቢዋ በኢንተርኔት እና በስልክ በሌሎችም አካባቢዎች ጭምር የሚሰማው አዲስ ድምፅ የተባለው የማህበረሰብ ሬዲዮ አዘጋጅና አቅራቢ አበበ በለው ናቸው። የሚወያዩት ቀውስና በሀይል የታጀቡ እንቅስቃሴዎች እንደምን ባለ ኃላፊነት ይዘገባሉ። አሳሳቢ ሁኔታዎች በሚታዩባት የዛሬዋ ኢትዮጵያስ የመገናኛ ብዙሀን ሚና እና ኃላፊነት ምንድን ነው? አዋያቹ፣ የሬዲዮ መጽሔቶቹ አዲሱ አበበ እና አሉላ ከበደ ናቸው። በቀደመው የመጀመሪያ ክፍል እልባት ካደረጉበት ይሆናል የሚጀምሩት። ቀደም ሲል ሲሳይም እንደተቆምከው የተጀመረው እንቅስቃሴ ወዳልተፈለገ አቅጣጫ እንዳሄድ ጥንቃቄ የማድረጉ ነገር ነው። ኢትዮጵያ እንደ አገር የመቀጠሏ ነገር የሚያሳሰባቸው ጥቂት ሰዎች አይደሉም። ህዝቡ ከዚህ ጭንቀት የሚወጣበትን መንገድ በማመላከት ሚዲያ ምን ሚና መጫወት አለበት የሚለውም ግምት ውስጥ እንዲገባ ያስፈልጋል። አበባ ወደ አንተ ልምጣ። ሁለት ነገር ነው እንግዲህ አንደኛ፣ የመጀመሪያው ጥያቄያችሁ በሶሻል ሚዲያ የሚገኙ መረጃዎችን እንደ ሶርስ ተጠቅሞ የማምጣቱን ነገር ምን ያህል ትጠነቀቁበት አላቸው የሚለው ቁልፍ ነገር ይመስለኛል። ምክንያቱም ዛሬ ስልክ ያለው ሁሉ ኢንተርኔት ላይ ስልኩ ከተያያዘለት፣ እንዲያውም አንዳንዶቹ ከጋዜጠኛ ቀድመው እየተደረገ ያለውን ነገር እውነቱን በስልክ በቪዲዮ የሚያሰራጩበትም ሁኔታ አለ። ሁሉ ነገር ውሸት ነው አንልም። እና ኦፍኮርስ መለየት ያስፈልጋል። ሌላ ደግሞ ስሙን በሴት ቀይሮ የሰው ፎቶ ተጠቅሞ የማይሆን ነገር እውነት አስመስሎ ይናገራል። እና የሶሻል ሚዲያን ጥቅም በጣም ጥሩ መሆኑን እየተገነዘብን፣ ግን ሁሉም እዛ ላይ የሚለጠፉትን እንደ ሚዲያ የምናስተጋባበት ሁኔታ አይኖርም ግን ምንድን ነው የምናደርገው? በሶሻል ሚዲያው በራሱ እኛም ተጠቃሚ ነው። በሶሻል ሚዲያ ሰው እንዲያገኘን አሁን አዲስ ምጽ እንደምታውቁት ከዋሽንግተን ነው የሚተላለፈው። የሬዲዮ ጣቢያችን ቨርጂኒያ፣ ሜሪላንድ ዲሲን ነው የሚያካልለው፣ ግን ከዛ በላይ ያለው ሰው ዞሮ ዞሮ በሶሻል ሚዲያ በዌብሳይት ነው የሚከታተለን እኛንም እና ከሶሻል ሚዲያ የምናገኘው መረጃ ከማቅረብ ይልቅ ሶሻል ሚዲያውን ተጠቅመን የእኛን ፕሮግራም ማስተላለፍ ላይ በብዛት የምናተኩረው እንደዛ ነው። ይሄ ለውጥ ይመጣል አይመጣም የሚለው ነገር የሚያከራክር አይመስለኝም። ለውጥ እንደውም በእኔ በኩል እየተደረገ ነው ባይ ነኝ፣ ምክንያቱም ለውጡ የሚመጣው እንግዲህ ካገዛዙ ጀምሮ ነው። አገዛዙ እኮ ህዝቡ ለውጥ እንደፈለገ አውቆ ሁላችንም በአንዴ ስርዓቱንም በአንዴ እንደው ለውጡ አትበሉን እንጂ እያረምን ነው፣ እየተስተካከልን ነው፣ እየተከረከምን ነው፣ ሰው እያገለልን ነው፣ ሰው እየተካን እየተተካካን ነው፣ ብዙ ቃላትን በመጠቀም ለውጥ እየተደረገ መሆኑን እኮ እነሱ ነው እየነገሩን ያሉት። ጠያቂው ህዝብ ነው። ህዝብ ግን እየጠየቀ ያለው ሁለንተናዊ ለውጥ ነው። እነሱ ሁለንተናዊ ነው ይነጽ ያዋጣንም ግን ጥቂት ለውጥ እናደርጋለን አይነት እዚህ እናዛ ያው ሁሌ እንደምትሰሙት የሚዲያ ኃላፊነት ምንድን ነው? አንደኛ ህብረተሰቡ ሁለንተናዊ ነው መቶ ፐርሰንት የመንግስት ለውጥ እንደሚፈልግ መንግስት ጆሮ ዳባ ልበስ ሊል አይችልም፣ ይገደዳል። ያ ለውጥ ግን ኢትዮጵያዊ ለውጥ እንዲሆን የሁሉንም ኢትዮጵያ የተሳትፎ ማሰማት ችግር የምንፈጥረው ሚዲያዎች ምንድን ነው የምንፈልገውን ለውጥ በህዝቡ ላይ የጫንበት እንደሆነ የህዝቡን የለውጥ ፍላጎት ያላስተጋባን እንደሆን እንግዲህ በሩዋንዳ የሰማነው ሌላም ሌላም የሰማነው ነገር ይፈጠራል እና መጠንቀቅ ያለብን እውነቱን መናገር አለብን። ህዝቡ ለውጥ ፈልጓል። የሚተካ ነገር ግን ለጊዜ የታየ የለም። በየቦታው እየታገለ ያለ አለ እርስ በርሱ አንዱ ከአንዱ ሀሳቡ የተጋጨ ነው። መደበቅ አያስፈልግም። አንዱ ሊያመጣ የሚያስፈልገው ለውጥና አንዱ ሊያመጣ የሚያስበው ለውጥ የሚገናኝ አይደለም። እነዚህ ደግሞ ህዝቡን የሚመጣው አስፈራኝ የሚያስብሉት እነዚህ መሆናቸውንም መግለጽ ያስፈልጋል። ስለዚህ የማይቀረውን ለውጥ ወደ ጥሩ ለውጥ ለመውሰድ ደፍሮ በተቃዋሚውም በመንግስትም ያለውን አስጊ እና የሚያስፈራ ነገር ማጋለጥና ማቅረብ ያስፈልጋል። ስለዚህ ወደ ሰዓቱ ከመግባታችን በፊት ህዝቡና የህዝቡ ለውጥ ፍላጎት በጣም ጥሩ ደረጃ ላይ እንዲደርሱ ሁሉንም ወገን በአይነ ቁራኛ በማየት በማረም በማስተካከል እውነቱን በማቅረብ ነው እንጂ ሚዲያው ለውጥ እንዲመጣ ስለፈለገ ብቻ የሚወደውን ድርጅት ትልቅ አድርጎ የሚያቀርብ ከሆነ ምናልባትም በዛ ድርጅት መምጣት ደግሞ የሚከፉ ወይም ተስፋችን አለቀልን የሚሉ ኢትዮጵያውያን ይኖራሉ። ሁሉም ድርጅት የሚያመጣው ለውጥ ኢትዮጵያ ይፈልገዋል ብዬ አልገምትም እና የሁሉንም ድምፅ ማሰማት ሚዲያው የመጀመሪያው ኃላፊነት ይመስለኛል። ሌሎቻቸው ሀሳብ ካላቸው እስኪ ጨምር ዳንኤል። እሺ ምን ነዚ አቃራቢ ዜግ ነበረ ምንድነው ተራማጅ የሆነ ወይ ደግሞ ጥሩ የሆነ በለውጥ የሆኑ ሀይል ለፕሮግሬስ የሆኑ ፕሮግሬሲቭ የሆኑ ሰዎች የሉም ለማለት አይደለም። በቤት ውስጥ እንደ ማንኛውም በኢህአዴግ ውስጥ በየፓርቲ ውስጥ ሊሆን በሌላም በመንግስት መዋቅር ውስጥ በቴክኒክ ውስጥም ተራማጅ የሆነ ፐርስፔክቲቭ እይታ ያላቸው ይኖራሉ ዛሬ ላይ ከተስኮን ወይ ደግሞ ነባራዊ ሚታውን ወይ ደግሞ ጨረሽ በፊት የነበረው አሰራር ላይ ተጨክለው ያሉ ይኖራሉ። ነገር ግን ምንድነው ይሄ የግለሰቦች እንግዲህ ሊበራላይዝ ማድረግ እንበለው ሞር ዲሞክራታይዝ ማድረግ ላይ ያላቸው አቲትዩድ ነው ፐርስፔክቲቭ ነው። ነገር ግን እንደ ቡድን ሀሳብ እኔ በኩል ብዙም አይታየኝም። አሁን እገሌ ጥሩ ነው እንትን ያለው እገሌ በእንደዚ ያለ ሸልቤ የምንሰማው ነገር አለ፣ ያው ለሬዲዮ ያሆንም እንጂ ነገር ግን እንደ ግሩፕ የሆነ ሀሳብ አይዲያ ይዘ ከሌላው ጋር ድግት ቀና ሲሆን ነው የተሻለ ሚሆን የነበረው። ወይ ደግሞ ቢያንስ ቢያንስ በዚህ የሚፈጠረው ለውጥ አንድ ነገር ያደርጋል የሚለው እና ለጊዜው እዛ ላይ መጨበጥ የሚታየኝ የለም። ስለዚህ ምን ለማለት ነው በፈልሳዊ ለውጥ ሊመጣ አይችልም፣ ወይም ደግሞ ለዛ ሚሆን ቀናነት ወይም እይታ ያላቸው ሰዎች የሉም ለማለት ሳይሆን፣ በዛ ዙሪያ ያጠነጠነ ስትጃ ወይም ሽኩቻ አላይ ነው ዳስ ፕሮብሌም ነገር ግን የህዝቡ ግፊት እና አጠቃላይ ይሄ ውይይቱን ወይ ደግሞ ሁኔታዎች ራሱ ምንጊዜ እንግዲህ ለውጥ የሚመጣው ልክ እንደ ትንሽ በሚናጥበት ጊዜ ያሉት አስተላለፎች ይቀያየራሉ፣ አዲስ ነገር ለማሰብ ወይ ደግሞ አዲስ አስተያየት ሰጀሽን ለመስማት ክፍተት ይኖራል። ያም የሚፈጥረው ተስፋ አደርጋለሁ በጥገናዊ ለውጥ መልኩ እንዲሆን የተወሰነ ክስተት ሊገኝ ይችላል። አንድ ምሳሌ ለመጥቀስ የፕሮፖርሽናል ኢሌክሽን ሀሳብ ላይ ያለፈው አመት መጀመሪያ ላይ ቃል ተገብቶ ነበረ። ያለፈው ዓመት ወደ መጨረሻው አካባቢ ላይ ወይ ደሞ አጋማሽ አካባቢ ላይ መልሶ ስተውት ነበር። አሁን መልሶ አሁን ስተውታል፣ ወይ ደግሞ አትሊስት ነሐሴ መስከረም ጀምሮ በክልል በአካባቢ ምክልቶች እንጂ በክልል ምክልቶች ለማድረግ ትል ቃል አልገቡም፣ ወይ ደግሞ እዛ ስነት ደረጃ ያልደረሱም። ስለዚህ ሁኔታዊ ተለዋዋጭነት ወይ ደግሞ እንደነፋሱ ሌሎጥ ያለ ተነሳሽነት ከፍ ማለት ነው ዝቅ ማለት ታዘባለሁ። መልካም ዳንኤል፣ ግፊቶቹ ያንጸባረቁት ነገር አይጠፋም የሚል ስሜት ያለው አነጋገር ነው መጨረሻ የተናገርከው። የማህበረሰብም ሆነ መደበኛ መገናኛ ብዙሃን ሚናና ኃላፊነትንም ጭምር ስለሆነ እያየን ያለ ነው። የትኛውም አይነት ጠባይ ያለው መገናኛ ብዙሃን ይሁን የማህበራዊ መገናኛ ብዙሃንን ጨምሮ በምናስተላልፋቸው ምልክቶች ተጠያቂ መሆንንም ኃላፊነት መውሰድንም ይጨምራል። የዚህ ውይይታችን ትኩረትና በተለይ ደግሞ እንዲህ አሁን በኢትዮጵያ ውስጥ የሚታዩ ሁኔታዎች ባሉበት ውጥረት ባለበት፣ ሲሳይ አንዷን የውይይት አረቀደም ብለህ መዛሃል የለውጥ ጥያቄዎቹን መሰረት በቅጡ መመርመር የሁሉም አገር የሆነች ሁሉም ተጠቃሚ የምታደርግ አገር መኖር ብዙ ጥያቄዎች ሊነሱ ይችላሉ ሌሎች የመብት ጥያቄዎች ለምንድን ነው እነኚህ ሰላማዊ ሰልፎች እንቅስቃሴዎች የኖሩት የህዝብ ጥያቄ ምንድን ነው ብሎ መጠየቅና ለዛ መልስ መስጠት ግፊት ውስጥ በግድ መግባት የሚኖራልና በግዢው ቡድን ውስጥ የሚገኙ ኃይል አሰላለፍን ዳንኤል የጠቀሰው እንዳለ ሆኖ አንተ የቴሌቪዥንና የሬዲዮ ፕሮግራሞችን ትሰራለህ ሲሳይ በውይይቶች ውስጥ የመነጋገሪያ ትኩረት ርዕሶችን መምረጥን ጨምሮ የሚመረጡ አጀንዳዎች ላይ የሚናገሩ ሰዎች የሚመጡበትን ጨምሮ ቅድም ለተባለው ኃላፊነትን ለሚወስድ ነገር ግን በአገር ውስጥ ያለውን ሁኔታ የሚያንጸባርቁ ገጽ ያለው ፕሮግራም ለማዘጋጀት በምታደርገው ጥረት ውስጥ የመገናኛ ብዙሀኑ ሚና እንደ ቆመለት ዓላማ ከማስፈጸምም አንጻር ተጨባጭ ለማድረግ ነው። ፕሮግራሞች ታዘጋጅ ምን አይነት ነገሮች ላይ ትኩረት ታደርጋለህ? በጣም አመሰግናለሁ አሉላ። እንግዲህ ያው እንዲህ አይነት በሚዲያ ውስጥ የሚሰራ ሰው በተለይም ደግሞ ፖለቲካው ያረጋበት ሀገር ውስጥ አጠቃላይ ሙሉ በሙሉ ትኩረት ስለ ለውጥ እንቅስቃሴ ውስጥ የለውጡ እንቅስቃሴ ዞሮ ዞሮ ሌላ ቀውስ እንዳይፈጠርና ሀገሪቱ ወደ አላስፈላጊ ሁኔታ ውስጥ እንዳትገባ ያው የመጠንቀቅ ኃላፊነት ሁላችንም አለብን። ከዛ አንጻር ይሰራል። ፕሮግራሞችን ከዛ አንጻር የሚቃኙ ናቸው። ግን ኢትዮጵያ ውስጥ ያለው የለውጥ እንቅስቃሴ ደግሞ ለውጥ ፍላጎት የሆነ ችግር ያስከትላል ተብሎ ደግሞ ያለው ነገር እንዳለ ይቀጥል የሚል አይነት ተደርጎ እንዳይወሰድ ጥንቃቄ የሚያስፈልግ ነገር ይመስለኛል። በሌላም በኩል አሁን በተፈጠረው ሁኔታ ውስጥ እኔ ከህዋት ውጭ ያሉት ቀንዳ በቀሉ የሚለው ነገር ያለው መሬት ያለው እውነታ ብዙ የሚያንጸባርቅ አይመስለኝም። የህዝብ ግፊት አለ። ከህዝብ ግፊት ጋር ተያይዞ ምናልባት ድምጻቸውን አጉልተው እያሰሙ ይሆናል። ሁልጊዜም በአዴን ሆዴድ ሄደን የሚባሉት አቅም አላቸው ተብሎ ደግሞ ቀና ብለ ለመታየት የሚሞክሩ ስለ አስራ ዘጠኝ ዘጠና ሶስት ጋር ክፍል ሞክታይተናል አንዱ የህወሓት ቡድን አይዟችሁ ብሎ ከጎናቸው ሲሰለፍ ብቻ ነው። ከዛ ውጭ መሆናቸውን በተጨባጭ ያየ ነው። ያ ማለት በዝቅተኛውና በመካከለኛ ወርከን ላይ ፍላጎት ያላቸውና የራሳቸውን አስተዋጽኦ ለማድረግ የሚፈልጉ ዛሬም እያደረጉ ያሉ ሰዎች እንዳሉ በመደንገር ጭምር ነው። ይሄ በሌላ በኩል ኢትዮጵያ የለውጥ እንቅስቃሴ ምድረ በዳ ላይ አይደለም። በማናቸው ሁኔታ ውስጥ ኢትዮጵያ ውስጥ አንድ ነገር ቢፈጠር ዝም ብሎ ሁሉ ነገር ይቆማል ማለት አይደለም። በተቻለ መጠን ይሄ የዘር መስመር እየሄደ ይሄን ያው በየአካባቢው የጦር አበጋዝ ለመሆኑ የሚደረጉ እንቅስቃሴ ሲነሱ እንዳይኖሩ የሚደረገው ጥንቃቄ እንደተጠበቀ ሆኖ ኢትዮጵያ ውስጥ ባለፉት ረዥም ዓመታት ውስጥ ኢትዮጵያን እንደ ሀገር ባለመቀበል በተለያየ መንገድ እየራሳቸውን ሀገር ለመመስረት ሲሄድ የነበሩ ኃይሎች ጭምር በኢትዮጵያነት ዙሪያም የኢትዮጵያ የትኛውም ብሔረሰብ ችግር የሚፈታው በኢትዮጵያ አንድነት ጥላ ስር ነው ብለው መሰባሰብ የጀመሩበት ከዛም ባሻገር ቁጥራቸው ግዛ የሚነስ ብረት ያነሱ ኃይሎችን የምናይበት በኢትዮጵያ ፖለቲካ ሕይወት ውስጥ ትልቅ ልምድና አቅም ያላቸውም ሰዎች በተጨባጭ በዚህ በትግል ውስጥ እየተሳተፉ ያሉበት ሁኔታ ነው። ስለዚህ እንዲህ አይነት ሁኔታ ባለበት ሁኔታ ውስጥ አንድ ነገር ሲመጣ ልክ ሁሉ ነገር ድበት ማጡ ይጠፋል የሚል ስጋት በግሌ ለኝም እኔም ያሰጋኝ እነዚህ በውሀት ዙሪያ የተሰባሰቡት ኃይሎች እነሱ በኩል አቅም ከተነሱ ሁሉም አንዱ መነሳት የሚችሉበት ሁኔታ እንዳለ ብገብ ገነዘብም እንደዛ አይነት ሁኔታ ለሀገር አደጋ እንደሆነ እረዳለሁ። ከዛ ውጭ ግን በየትኛውም በአፍሪካ ውስጥ የቅርብ ጊዜ ታሪክም ብናይ የረዥም ጊዜ የወሰዱ እንቅስቃሴዎች አይደለም ለውጥ ሲያመጡ የነበረው። ወደ ላይቤሪያ አራተኝ ሰማንያ ሶስት አካባቢ የነ ሳሙኤል መሄድና የነ ቻርለስ ቴለር መምጣት የሁለት አመት ጉዳይ ነው። የሩዋንዳ አርበኞች ግንባር ወደ ስልጣን ከመጣ በኋላ ነው እንግዲህ ዛየር ወይ ኮንጎ ውስጥ ሁኔታዎች የነ ሞቡቱ ሴሴ ሴኮ ስልጣን ለማጣት የተገደዱበት ሁኔታ እናስታውሳለን። ራቅ ብካልንም የነ ሚልተን ኦቦቴ ኡጋንዳው ስልጣን መምጣት በኋላ ምን ሙሴቬኒም ወደ ስልጣን የመጡበትን ነገር ስናይ ከታንዛኒያ ጋር ያለውን ነገር ነው ያለን። ይህን ማነሳው ምንድን ነው ኢትዮጵያ ውስጥ ባለ ሁኔታ ፈቀድንም አልፈቀድንም፣ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ እንደሚነግረን የኢትዮጵያም ትግል ለማድረግ ምድረ በዳ ላይ አይደረግም። ዩነስ የሚብዛ የሚደግፍም የሚያግዝ ሀገር ያለበት ሁኔታ መኖር ስለነበረበት ከኤርትራ የሚነሱ ኢትዮጵያ ውስጥ ለውጥ ማምጣት የሚንቀሳቀሱ ሀይሎች አሉ። ስለዚህ እነዚህ ሀይሎች ባሉበት፣ እነዚህ ሀይሎች ደግሞ ከጠባብ ስብስብ ወደ ሰፊ ስብስብ እየሄዱ ባሉበት ሁኔታ ውስጥ ኢትዮጵያ ውስጥ አንድ ነገር ቢፈጠር ኢትዮጵያ ውስጥ ያለውን ነገር ለመለወጥ ሁሉ ነገሮችን ቴክኦቨር ለማድረግ ብዙም የሚያስቸግር ነገር እንዳልሆነም በግል ይረዳለሁ። በአጠቃላይ ግን ስብስቡ ከዚህ ቀደም የሆነ ሀገር ለሚንቀሳቀሱ አይሎች ስም መጥቀስ ያስፈልጋል። ቀደም ሲል የኦሮሞ ነጻነት ግንባር መሪዎች የነበሩት አቶ ለንጮ ለታና ዶክተር ዲማ ነጎ ኢትዮጵያ ሀገራዊ ንቅናቄ የሚባል ስብስብ ውስጥ ነው ያሉት። የኦሮሞ ዴሞክራሲያዊ ግንባር የሚባለውን ሲመሰርቱ የኦሮሞ ሕዝብ ችግር በኢትዮጵያ ጥላ ስር ይፈታል በሚል ነው። ከዛም አልፎ አሁን ዛሬ የኦጋዴን ነጻ አውጪ ግንባር ሁሉ ለኢትዮጵያዊነት መናገር የጀመረበት ነውና ይሄን በጎ ነገር ማየትም አለበት። ግን በለሁሉ ነገር ጨለማ አድርገን መመልከቱ ተገቢ አይመስለኝ ለማለት ነው። መልካም አበበና፣ ብርሃን ይሰጣል። የሚታየው ለውጥ ምንድን ነው ነው? አይ በመጀመሪያ ደረጃ አሁን የሚታይ ለውጥ ምንድን ነው ከተባለ ከዘጠና ሰባት ምርጫ ወዲህም ሆነ ከዛ በፊት ተቃዋሚዎች ብዙ ጠያቄ አበራቸው ተደራጅተው ያቀርቡ ነበር። አገዛዙ አንድ የተሳካለት ነገር አለ። ጠያቄዎችና አደራጆችን በማሰር በመግደል ከሀገር እንዲሰደዱ በማድረግ ድርጅቶችን በማጥፋት ሊቀድም ሞክሯል። ድርጅቶችና ህዝብ ተገናኝተው እንዳይለውጡት ለማድረግ ችሏል። በአደባባይ የወጣውን ምዝ ባና ተመለስ ጊዜ ያው እንግዲህ በምጣ የተገደለውን ሰው አይተናልና፣ የህዝቡና የተቃዋሚ ድርጅቶችን ግንኙነት ለመስበር ሙከራ አድርጓል። ተሳክቶለታል ብዬ ነው ማስበው። ለምን? ብዙ ተቃዋሚ ድርጅቶችን አጥፍቷል። የድርጅት መሪዎች ተሰደዋል፣ ታስረዋል፣ አንዳንዶች ተገደለዋል። ችግር የሆነበት አሁን ምንድነው? ያን ጥያቄ ያለ ድርጅት ህዝብ ይዞት ተነሳ። በየቦታው ህዝቡ ድርጅቶች እና የድርጅት መሪዎች ይሉት የነበረውን ጥያቄ በሚሊዮን የሚቆጠር ሰው ይዞት መጣ። ዛሬ እንግዲህ ሚሊዮን ሰው እንደ አንድ ሰው ማሰር አልተቻለም። ሚሊዮን ሰው እንደ አንድ ሰው መግደል አልተቻለም እና መፍትሄ ብለው የሚያመጡት የውስጥ ክርክር እነሱን ደግሞ እየለያያቸው መሆኑን እያየን ነው። ሀሳቡ ያልተደመጠለት ዲዛይን ያደርጋል፣ ወርከ ስራ ይባረራል፣ ወይም በጡረታ ተገለል ይባላል። እንግዲህ የህዝብን ጥያቄ እንመልሳለን የሚሉት ነገር እርስ በርስን እንዳላስማማቸው ይቻላል። ቅድም እንዳልኩት አዶንቲክ፣ ኦህዴድ እና ብአዴን፣ ደቡብ ህዝቦችም የሚናቁበት ጊዜ አልመሰለኝም። እነዚህ ድርጅቶች ራሳቸው በየአካባቢያቸውን ያለውን መልስ እኛም መመለስ አለብን አካባቢያችንም የእውነት ከሆነ እኛ ማስተዳደር አለብን። ይሄ ራሱ ጥያቄ ነው። ኢህአዴግ የሚባለው ድርጅት ትቴሌት ነው። ትቴሌት ሰምቶት ማያውቀውን እያየ ነው። እና በእኔ እምነት ካሁን በኋላ ለውጥ የማይቀር ቢሆንም ለውጡ ግን ህዝብን በያዘ ኃይል ይጠናቀቃል። እንግዲህ ተቃዋሚዎች ነፍስ ዘርተው ሪሶርስ መቃዋምትን ማለታቸውን ትተው ጥርት ያለ አጀንዳ ይዘው ከህዝብ ጋር ከወያኔ በፊት ቀድመው ከተቆራኙና ህዝብን ይዘው መለወጥ ከቻሉ የተቃዋሚዎችና የህዝብ ህብረት ለውጥ ያመጣል። ይሄ ካልሆነ የግድ ህዝብ መነሳቱ አይቀርም። ቲፒኤልኤፎች ተሰንጥቀው እንግዲህ ግማሾቹ ውጭ ዳውኑ ግማሾች የሙ ራሳቸውን ለማዳን ከህዝብ ጋር ከተቆራኙ ፕሮባብሊ አጠቃላይ ለውጥ የሚያመጣ ነገር ማድረግ የቻሉ የቲፒኤልኤፍ አባላትም አድቫንቴጁ ሊመቱበት ይችላሉ። እና በእኔ ግምት ለውጥ የማይቀር መሆኑን ባይም የሚመጣው ለውጥ ግን በየትኛው ነው ብሎ ለመናገር የሚያስቸግር ሁኔታ ነው ያለው። ይሄ ሲባል ለውጥ እንዲመጣ እየታገሉ ያሉ ተቃዋሚ ድርጅቶች የሉ ማለት አይደለም፣ አሉ የማይካደው መኖራቸውን መካድ እንደማይቻለው ሁሉ ዝብርብቅ ያሉ እና ከህዝቡ ጋራ በጣም በጠነከረ ሁኔታ ያልተገናኙ መሆናቸውን ደግሞ መካድ አይቻልም። ስለዚህ ይሄ የተቃዋሚዎች ችግር ይመስላል። ተቃዋሚዎች ሳይቀደሙ መቅደም መቻል አለባቸው። የደከሙበት፣ የታሰሩበት፣ የተገረፉበት ጉዳይ ነው። እርስ በርስ ይቅር ተባብለው ተቻችለው ከህብረተሰቡ ጋር ቀድመው የሚቆራኙበት ነገር ካልመጣ ፕሮባብሊ የመጨረሻ ካርዱ ለቲፒኤልኤፍ ተሰነጣጥቀውም ቢሆን ህዝቡን ከጎናቸው የሚያደርጉበት አንድ አጀንዳ ማምጣት ነው። ለምሳሌ ዝም ብሎ የክሸት ምሳሌ መስጠት ይቻል። ኢትዮጵያዊነት የሚለውን ህብረተሰቡን የሚወደውን ሀሳብ ቴሌፍ የመሸከም አቅም የፈጠረ እንደሆነ አይ ምችን በፖለቲካ አይቻልም የሚባል ነገር ያለ አይመስለኝም። የሆነ ነገር ሊሆን ይችላል እና ሳማው ኢትዮጵያ የሆነው እንዲያውም የኢትዮጵያ አሁን ምንሰጋላት ኢትዮጵያ ትፈረካከሳለች፣ ጀርስ በርስ ይገዳደላል፣ ህዝቡ አደጋ ይመጣል ምንለውን ፍራቻ የሚመክቱ ኃይሎች ሆነው የመታየት እድል ያጋጠማቸው እንደሆነ ምናልባት በድሉ ተጠቃሚ የሚሆኑበትም ሁኔታ ይመጣልና ስለዚህ የለውጥ መምጣቱ ይታየኛል። የለውጡ ሁኔታ ግን ማንኛው ወገን ቀድሞ ህዝብን ከጎኑ ያደርጋል ነው። ህዝብ እንደሆነ ለአገሩና ለነጻነቱ ሟጭ ነው፣ እየሞተ ነው። ለውጥ ፈልጓል ኢትዮጵያዊ ለውጥ ነው እየፈለገ ያለው እዚህ ላይ አንድ መረሳት የሌለበት ሀያ ስድስት ዓመት ያሳለፍ ነው ይሄ የዚህ ብሔር እንቅስቃሴ የዛ ብሔር እንቅስቃሴ የዚህ ብሔር እንቅስቃሴ፣ ህዝቡ እኮ እንዳልፈለገው ደጋግሞ አሳይቶናል። ጎንደር ላይ የሆነውን ወለጋ የሆነውን አሁን ትናንትና ራሳቸው ትፌሌክ ያደርጉትም ሁለት መቶ እንዲሆኑ የኦሮሞ አካባቢ ወጣቶች ጣና ያለውን እንትን እናርማለን ብሎ መሄድ መነጣጠል የማይቻል መሆኑን እያሳዩን ነው። ስለዚህ እኔ በእኔ ግምት የሚመጣው ለውጥ የሚወሰነው የትኛው ወገን ቀድሞ ህዝብን ከጎኑ ያደርጋል ነው እንጂ የማይቀር ነገር አልተናገርኩም። ክቡራትና ክቡራን አድማጮች ይህ ውይይት አላበቃም። በሌላ ክፍለ ጊዜ ይዘን እንመለሳለን።